ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ሰኔ 14 2010 ዓ ም ፕሮግራማችን ጀመረ። ¶¶ We are enormously encouraged by the steps taken by Prime Minister Abiy um, to address some of the concerns that Ethiopians have themselves. <laughs> ጠቅላይ ሚኒስትር አብይ አህመድ ምላሽ በመስጠታቸው በእጅጉ ተበረታተናል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ናቸው። ያዳመጣቸዋቸው ዝርዝሩ ለዕለቱ አብይ ርዕስ ተይዘዋል። ከዓለም ዜና መካከል ዋና ዋናዎቹን ቆንጅት የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ችግሮቻቸውን ፈተው ግንኙነታቸውን ለማሻሻል አዎንታዊ እርምጃ መውሰዳቸውን ዋና ጸሐፊ አንቶኒዮ ጉቴሬሽ በደስታ መቀበላቸውን አስታወቀ። የኤርትራ መንግስት ለሰላም ጥሪ የሰጠውን ምላሽ በጎ እንደሆነ የትግራይ ክልላዊ መንግስት አስታወቀ። ለሶስት ከፍተኛ የመከላከያ ጄኔራሎች ሹመት ተሰጥቷል። አምስት የወላይታ ዞን አስተዳዳሪዎችና የፓርቲ አመራሮች ስራቸውን በገዛ ፈቃዳቸው መልቀቃቸውን የሚጠይቅ ለመልቀቅ የሚጠይቅ ማመልከቻ አስገብተዋል። የሚሉትና ሌሎችም አሉ። አመሰግናለሁ። ሰላም አድማጮች እንደምን አምሽታችኋል? ዛሬ የምናስተናግዳችሁ አዲሱ አበበና ጤና ያስጥልን ቆንጆ ይታየናል። መልካም ምሽት። አሁን የዓለም ዜናው ይቀድማል። የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ችግሮቻቸውን ፈተው ግንኙነታቸውን ለማሻሻል አዎንታዊ እርምጃዎች መውሰዳቸውን ዋና ጸሐፊ አንቶኒዮ ጉቴረሽ በደስታ ተቀብለዋል ሲል አስታወቀ። የኢትዮጵያና የኤርትራ መሪዎች በመካከላቸው መልካምና ዘላቂ ሰላምን የተላበሰ የጉርብትና ግንኙነት ለመመስረት የያዙትን ጥረት ዋና ጸሐፊው ማድነቃቸውን ቃል አቀባያቸው ስቴፋን ዩጃሪክ ባወጡት መግለጫን ያመለከቱት፣ የሁለቱ ሀገሮች ጥረት ለአጠቃላዩ የአፍሪቃ ቀንድ አካባቢ አዎንታዊ አንድምታ ይኖረዋል ሲሉም አክለው ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ ኢትዮጵያና ኤርትራ የሚያደርጓቸውን የንግግር ሂደቶች ለማጠናከር ሊጠቅም የሚችል ማናቸውንም እገዛ ሁሉ ለማድረግ ዝግጁ ናቸው ብሏል መግለጫው። የኤርትራ መንግስት ለሰላም ጥሪ የሰጠው ምላሽ በጎ እንደሆነ የትግራይ ክልላዊ መንግስት አስታወቀ። በክልሉ ነገ ሰኔ 15 የሚከበረውን የሰማዕታት ቀን ምክንያት በማድረግ በዛሬው ዕለት የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት ጋዜጣ መግለጫ መስጠታቸውን የክልሉ ኮሚኒኬሽንስ ጉዳዮች ቢሮ በፌስቡክ ገጹ ባወጣው መረጃ ገልጧል። ካለፉት ችግሮቻችን ትምህርት ወስደን በደምና አጥንት የተሰው የሕዝብ ልጆች የገነቡትን ስርዓት ጠብቀን ወደሚፈልገው ምዕራፍ እናደርሰዋል ለማለታቸውም ተመልክቷል። በሁለቱ ሀገሮች መካከል ሰላምም ጦርነትም የሌለበት ሁኔታ የትግራይ አካባቢ ታጣቂዎችን ኑሮ ግማሽ ጊዜ የወሰድ እንደነበር መግለጫው አትቶ ሕዝቡ ወደ ተለመደ የልማት ስራው ሙሉ በሙሉ እንዲሰማራ ስለሚያስችል የሰላም ጥሪ ያገኘው ምላሽ በጎ ገጽታ ይኖረዋል ብለዋል። ለሶስት ከፍተኛ የመከላከያ ጀነራሎች ሹመት ተሰጥቷል። ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ለሶስት ከፍተኛ አመራሮች ሹመት መስጠታቸውን የመከላከያ ሚኒስትርን ጠቅሰው የሀገር ውስጥ መገናኛ ብዙሃን ናቸው የዘገቡት። በዚህም መሰረት ከዚህ ቀደም የጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም የነበሩት ጀነራል ብርሃኑ ጁላ ገለልቻ የመከላከያ ኦፕሬሽን ዘርፍ ኃላፊ በመሆን ተሹመዋል። ሜጀር ጀነራል ይልማ መርዳሳ ደግሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ሆነው የተሾሙት የተሾሙትን ጄኔራል አደም መሐመድን ተክተው የአየር ኃይል ዋና አዛዥ ሆነው ተሹመዋል። ሶስተኛውና ከዓመታት በፊት የአየር ኃይል አዛዥ የነበሩት ሌተና ጄኔራል ሞላ ኃይለማርያም የመከላከያ ሎጂስቲክስ ዘርፍ አስተባባሪ ሆነው መሾማቸው ታውቋል አምስት የወላይታ ዞን አስተዳዳሪዎችና የፓርቲ አመራሮች ስራቸውን በገዛ ፈቃዳቸውን መልቀቃቸውን የሚጠይቅ ደብዳቤ አስገቡ ባለፈው ሳምንት ግጭት በተቀሰቀሰባቸውና በሰውና ንብረት ላይ ጉዳት በደረሰባቸው ሶስት የደቡብ ክልል ከተሞች የሚገኙ የወረዳና የዞን አመራሮች ኃላፊነት ወስደው ስልጣናቸውን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትርና በኢህአደግ ፓርቲ ሊቀመንበር አብይ አህመድ የቀረበላቸውን ጥሪ ወይም ጥያቄ ተቀብለው ማስገባታቸውን ገልጠዋል። በወላይታ ከተማ የሚገኙ አንድ የፓርቲ አመራር ለአሜሪካ ድምፅ እንደተናገሩት ጠቅላይ ሚኒስትር አብይ እንደ ፓርቲ ሊቀመንበርነታቸው ለፓርቲው ሹመኞች ያቀረቡትን ሐሳብ ተቀብለው በፈቃዳቸው መልቀቂያ ያስገቡት የወላይታ ዞን ዋና አስተዳዳሪ አቶ አስራት ጤራ የዞኑ ደኢህዴን ጽህፈት ቤት ኃላፊ አቶ ዘብዲዮስ ኤካ፣ የዞኑ የደህዴን የገጠር ፖለቲካ ዘርፍ ኃላፊ አቶ ዋዱ፣ የዞኑ ደህዴን የከተማ ፖለቲካ ዘርፍ ኃላፊ አቶ ደጉና፣ የዞኑ ምክትል አስተዳዳሪ ዶክተር ጌታሁን ገራዶ መሆናቸው ታውቋል። ጠቅላይ ሚኒስትሩ ግጭቶቹ በተከሰቱባቸው ሐዋሳ ወላይታና ወልቂጤ ከተሞች ተገኝተው ከማህበረሰቡ ጋር ውይይት ካደረጉ በኋላ ችግሮቹ በደረሱባቸው አካባቢዎች የሚገኙ የዞን ከተማና ወረዳ አመራሮች በገዛ ፈቃዳቸው እንዲለቁ መጠየቃቸውን መዘገባችን አይዘነጋም። የመልቅቂያ ጥያቄ አቅራቢዎቹ ተተኪ እስኪሾም በቦታው ላይ እንደሚቆዩም ታውቋል። በመጽሔት ክፍለ ጊዜ ሰፋ ያለ ዘገባ እናክልበታለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተቀናቃኞቹ የደቡብ ሱዳን መሪዎች አምስት አመታት የተጠጋውንና ብዙ ሺ ሰው ያለቀበት አራት ሚሊዮን ገደማ ዜጎች የተፈናቀሉበትን የእርስ በርስ ጦርነት ለማስቆም እርምጃ እየወሰዱ ይመስላል። የሀገሪቱ ፕሬዚደንት ሳልቫኪርና የአማጽያኑ መሪ ሩያክ ማቻር ከሁለት አመታት በኋላ ለመጀመሪያ ጊዜ በግንባር ትናንት ረቡዕ አዲስ አበባ ውስጥ ተገናኝተዋል። በከፍተኛ ጉጉት ሲጠበቅ የቆየውና ታዛቢዎች በቅርበት እየተከታተሉት ያሉት የሁለቱ መሪዎች ንግግር ምን ውጤት ላይ እንደደረሰ ግን ለጊዜው አልታወቀም። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በተዋጊዎቹ ወገኖች መካከል የሰላም ስምምነት እንዳይደረስ በማደናቀፍ በተወነጀሉ ስድስት ደቡብ ሱዳናውያን መሪዎች ላይ የጣለውን የጉዞና የንብረት እገዳ በቅርቡ እስከ መጪው የአውሮፓውያን ሰኔ 30 ድረስ እንዳዘገየው ይታወቃል። ዋሽንግተን 47 አባላት ከሚገኙበት ከተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክር ቤት እንደምትወጣ በኦፊሴል በማስታወቋ ድርጅቱ የተባበሩት መንግስታት ማለት ነው። ዩናይትድ ስቴትስ ይዛ የነበረውን ቦታ ለመሙላት ሂደቱን መጀመሩ ተገልጧል። ሊሳሽ ላይን ከጄኔቫ የዘገበችው አለ ሶሎሞን አባቴ ያቀርበዋል። ለዩናይትድ ስቴትስ ጥያቄ መልስ ለመስጠት የተባበሩት መንግስታት ድርጅት ጊዜ አልወሰደበትም። ወዲያውኑ ነበር ስሟን ከምክር ቤቱ ዝርዝር አስወጥቶ ታዛቢዎቹ ተራ ያስቀመጣት የምክር ቤቱ ቃል አቀባይ ሮናልዶ ጎሜሽ ለአሜሪካ ድምፅ በሰጡት ቃል የዋሽንግተን መቀመጫ በድርጅቱ ጠቅላላ ጉባኤ በሚመረጥ አባል አገር እንደሚተካ ገልጸዋል። ይህ ያልተለመደና አዲስ ነገር ነው። አንድ የምክር ቤት አባል የአባልነቱን መቀመጫ ለመልቀቅ ጥያቄ ያቀረበበት ሁኔታ ከዚህ ቀደም አላጋጠመም። እናም ትክክለኛውን አካሄድ በመከተል የሚሻለውን ሁሉ ለማድረግ እንጥራለን። የምክር ቤቱ አባላት የሚመረጡት ከአምስት ክልላዊ ቡድኖች ነው፦ ከአፍሪካ፣ ከእስያ፣ ከምስራቅ አውሮፓ፣ ከላቲን አሜሪካና ካሪቢያን እንዲሁም ከምዕራብ አገሮች። ጎምሽ እንዳሉት የዩናይትድ ስቴትስ መቀመጫ የሚሞላው ካናዳን ኒውዚላንድን አውስትራሊያንና እስራኤልን ከሚያካትተው ከምዕራባውያኑ ቡድን ሀገሮች ይሆናል። ዩናይትድ ስቴትስ በታዛቢነት ደረጃም ቢሆን የማይናቅ ሚና ልትጫወት እንደምትችል የገለጹት ጎመሽ ያን ሚና ለመጫወትም ሆነ ላለመጫወት ምርጫው የራሷ ነው ብለዋል። ዩናይትድ ስቴትስ እንደ ታዛቢ የምታበረክተው አስተዋጽኦ ከፍተኛ እንደመሆኑም ከተመልካችነት ይልቅ ያን ዕድል መጠቀሙ የሚበጅ እንደሚሆን ነው የምክር ቤቱ ቃል አቀባይ ጎመሽ አክለው የመከሩት። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከሜክሲኮ ጋር በሚያዋስነው በደቡቡ ድንበር በኩል የሚገቡ ፍልሰተኛ ቤተሰቦችን የሚነጣጥለውን ፖሊሲ ትናንት ቀልብሰዋል። ፕሬዝደንቱ የፈረሙትን የማስፈጸሚያ ትእዛዝ ተከትሎም የአገር ደህንነት ሚኒስትሯ ኪርስትን ኔልሰን ዛሬ በሰጡት ቃል ከወላጆች ተነጥለው የተያዙ ከ2ሺ በላይ ህጻናትን ከቤተሰብ ለማገናኘት እቅድ አለ ብለዋል። ሚኒስትሯ ይህን የተናገሩት ዛሬ ዋሽንግተን ውስጥ በተካሄደ አንድ ዝግጅት ላይ ነው። ፕሬዚደንት ትራምፕ በዛሬ የትዊተር መልእክታቸው ታዲያ በዩናይትድ ስቴትስ ኮንግረስ ተወካዮች ምክር ቤት የሚቀርብ ማናቸውም ኢሚግሬሽን ረቂቅ ሕግ ለማለፍ የሚያስፈልገውን ድምፅ ማግኘቱን እጠራጠራለሁ ብለዋል። ለዚህም ዲሞክራቶችን ነው የወነጀሉት። ፕሬዚደንቱ ትናንት ሚኒሶታ ውስጥ በተካሄደ የምርጫ ዘመቻ ስብሰባ ላይ ባደረጉት ንግግር ዲሞክራቶች ላይ ብርቱ ነቀፋ አውርደውባቸዋል። ዲሞክራቶች የሚፈልጉት ድንበሩ ክፍት እንዲሆን የፈለገ ሰው እንዲገባ ነው። እንደ ፈለገ ይጉረፍ፣ ጉዳያችን አይደለም ነው። እኛ ደግሞ ያ እንዲሆን አንፈቅድም። በነገራችሁ ላይ ዛሬ የማስፈጸሚያ ትዕዛዙን ፈርም ያለሁ ቤተሰብ እንዳይለያይ ይደረጋል። ግን ደግሞ ድንበራችን ላይ ጥብቅ ቁጥጥር ማድረጋችን እንቀጥላለን። ፕሬዝደንቱ ቀደም ካለው አቋማቸው ያፈገፈጉት ቤተሰብን መነጣጠል ኢሰብኣዊ ድርጊት ነው የሚለው የሪፑብሊካኖችም የዲሞክራቶችም ተቃውሞ ከበረታባቸው በኋላ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የአሜሪካ ድምፅ ራዲዮ በዜና የጀመረውን ፕሮግራም በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እያስተላለፈ እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ቆንጂት ይታየና ከፕሮዲሰሯ ብርሃን ኃይሉ ጋር እኔም አዲሱ አበበ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። ጠቅላይ ሚኒስትር አብይ አህመድ እየወሰዷቸው ባሉ አዎንታዊ እርምጃዎች በእጅጉ ተበረታተናል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር አስታወቁ። አሳሳቢ ለሆኑ ጉዳዮች ምላሽ ለመስጠት ኢትዮጵያ እያደረገች ያለችውን ጥረት ለመደገፍ ሀገራቸው የምትችለውን ሁሉ እንደምታደርግም አምባሳደሩ አረጋግጠዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የኢትዮጵያ ተወካይ ክለመንቲን ሳላሜ ደግሞ ጠቅላይ ሚኒስትሩ ለኤርትራ ያቀረቡት የሰላም ጥሪ ስደተኞችን ተጠቃሚ እንደሚያደርግ ገልጸዋል። እስክንድር ፍሬው ዝርዝሩን ይዟል። ዩናይትድ ስቴትስ በኢትዮጵያ በነበሩ ፖለቲካዊ ሁኔታዎች ላይ የነበራት አቋም በግልጽ ሲገለጽ ቆይቷል። አንዳንድ የመንግስት እርምጃዎችን በግልጽ የተቹ የፖለቲካ ምህዳሩም እንዲሰፋ የጠየቁ መግለጫዎችም አዲስ አበባ በሚገኘው ኤምባሲ በኩል ሲወጡ መቆየታቸው የአደባባይ ሚስጥር ነው። ለሁለተኛ ጊዜ ተጥሎ የነበረው የአስቸኳይ ጊዜ አዋጅ ለምሳሌ በግልጽ ትችት የቀረበበት ነበር። ዩናይትድ ስቴትስ ይህንን አዋጅ በብርቱ የተቃወመችው እንዲነሳም የጠየቀችው ወዲያውኑ ነበር። አሁን አዋጁ ተነስቷል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድም አዎንታዊ የለውጥ እርምጃዎችን እየወሰዱ ይገኛሉ። አገራቸው ስታቀርብ ከቆየችው ጥሪ አንጻር እነዚህን የጠቅላይ ሚኒስትር ዶክተር አብይ አህመድ እርምጃዎች እንዴት እንደሚመለከቷቸው የጠየቅኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ተከታዩን የመለሱት፣ ሁልጊዜም የዩናይትድ ስቴትስ መንግሥት አቋም የነበረውና አሁንም የቀጠለው ለአጋርነታችን ይበልጡንም ደግሞ ለሕዝቧ ጥቅም ሲባል ኢትዮጵያ ጠንካራ የተረጋጋች የበለጸገችና ስኬታማ አጋራችን እንድትሆን ፍላጎታችን መሆኑ ነው። ነው ኢትዮጵያውያን ራሳቸው የፖለቲካ መብቶቻቸውን ከመጠቀም መጪውን ጊዜም የበለጸገና የተሳካ ለማድረግ ከመቻል አኳያ ራሳቸው ላነሷቸው አንዳንድ አሳሳቢ ጉዳዮች ጠቅላይ ሚኒስትር አብይ አህመድ ምላሽ በመስጠታቸው በእጅጉ ተበረታተናል። ዩናይትድ ስቴትስ መንግስት የሚያካሄዳቸውን የለውጥ እንቅስቃሴዎችና የሚወስዳቸውን እርምጃዎች በተቻላት ሁሉ እንደምትደግፍ አዲሱ ጠቅላይ ሚኒስትር ቃለ መሐላ በፈጸሙበት እለትን በድጋሜ አረጋግጣለች። ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 24 ቀን 2010 በፓርላማ ቃለ መሐላ ከፈጸሙ በኋላ አዲስ አበባ የሚገኘው ኤምባሲ ባወጣው መግለጫ የመንግስትን ፈጣን ዲሞክራሲያዊና ኢኮኖሚያዊ ማሻሻያዎች ለመደገፍ ዝግጁ ነን ብሎ ነበር። ከዚህ አንጻር እስካሁን በተሰራው ስራ በእጅጉ መበረታታታቸውን የገለጹት አምባሳደር ሬነር አገራቸውም ጥረቱ ለመደገፍ ዝግጁ መሆኗን የተናገሩት። በጣም ተስፋ እያደረግን ነው። በጣም ተበረታተናል። ኢትዮጵያ እያካሄደች ያለችውን ብርቱ ጥረት ለመደገፍ የምንችለውን ሁሉ ለማድረግም ቁርጠኛ ነን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነርን ያነጋገርኳቸው ትናንት የዓለም የስደተኞች ቀን ከተከበረበት ስነ ስርዓት ጎን ለጎን ነው። ይህ የስደተኞች ቀን እየተከበረ ያለው ደግሞ በአገር ውስጥ ከቀያቸው የተፈናቀሉ ኢትዮጵያውያን ቁጥር ባሻቀበበት ሰዓት ነው። ከአንድ ሚሊዮን በላይ ኢትዮጵያውያን በተለያዩ ምክንያቶች በአገራቸው ውስጥ ተፈናቅለዋል። በኦሮሚያና ና በሶማሌ ክልል አዋሳኝ ወረዳዎች በጌዶና በጉጂ በቅርቡም በሐዋሳና በሌሎችም አካባቢዎች በርካቶች ተፈናቅለዋል። አገራቸው ለእነዚህ ኢትዮጵያውያን ተፈናቃዮችም ድጋፍ እያደረ The U.S. government is, is actively supporting uh, internally displaced people in many areas health, education. የዩናይትድ ስቴትስ መንግሥት በሀገር ውስጥ ከመኖሪያቸው የተፈናቀሉ ሰዎችን በበርካታ ዘርፎች በንቃት እየደገፈ ነው፣ በጤና፣ በትምህርት፣ በምግብ ዋስትና እንዲሁም በንጽሕናና ጽዳት ጥበቃ። በሀገር ውስጥ የተፈናቀሉ ሰዎች ጉዳይ ትልቅ ፈተና ነው። ያ ቁጥር አሁን ወደ ሁለት ሚሊዮን ተጠግቷል። ኢትዮጵያ ከጎረቤት ሀገሮች ለሚገቡ ስደተኞች ያላትን ልግስና አስደናቂ ከሚያደርጉት አንዱም ይኸው ነው። በራሱም ግን ትልቅ ፈተና ነው። እየተነጋገርን ያለነው ስለ ሰዎች ነው፤ በግጭትም ይሁን በተለያዩ ምክንያቶች ቤት ንብረቶቻቸውን ለቀው ለመሸሽ ስለተገደዱ ቤተሰቦች። እነዚህ የኢትዮጵያ መንግሥትም ሆነ የዓለም አቀፉ ማኅበረሰብ ድጋፍ የሚገባቸው ናቸው። ይህን ድጋፍ ለማቅረብ ከኢትዮጵያ መንግሥት ጋር በአጋርነት በመሥራታችን ክብር ይሰማናል። በሀገር ውስጥ ለተፈናቀሉ ሰዎች የሚደረገው ድጋፍ ዩናይትድ ስቴትስ ለኢትዮጵያ በምታደርገው አጠቃላይ ድጋፍ ውስጥ የተካተተ መሆኑንም አምባሳደሩ አብራርተዋል። በሀገር ውስጥ ለተፈናቀሉ ሰዎች የምናደርገው ድጋፍ መጠን ለኢትዮጵያ በየዓመቱ የምንሰጠው አጠቃላይ እርዳታ ማለትም አንድ ቢሊዮን ዶላር አካል ነው። በየዓመቱ የምናደርገው የልማትና የሰብዓዊ ድጋፍ ድምር ወደ ኢትዮጵያ የሚገቡ የጎረቤት ሀገሮች ስደተኞችን በተመለከተ ያለ ግን ራሱን የቻለ በጀትና ፕሮግራም ነው። የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ተወካይ ክለመንቲን ሳላሚ እንዳሉት ዓለም አቀፉ ተቋምም ለእነዚህ ኢትዮጵያውያን ተፈናቃዮች ድጋፍ እያደረገ ነው። የተወሰኑ የእርዳታ ግብዓቶችን አቅርበናል። ፍላጎቱ ግን ከፍተኛ መሆኑን እንረዳለን። አንዳንድ ምግብ ነክ ያልሆኑ ቁሳቁስ አቅርበናል። በአገር ውስጥ ከቀያቸው ከተፈናቀሉ ኢትዮጵያውያን የተወሰኑት ከስደተኞች ካምፖች በቅርበት የሚገኙ በመሆናቸው እርዳታ ለማግኘት ችለዋል። ትናንት በአዲስ አበባ የአሜሪካ ማዕከል በተለያዩ ስነ ስርዓቶች የተከበረው የዓለም የስደተኞች ቀን ከጎረቤት ሀገራት ተሰደው በኢትዮጵያ በሚገኙ የጎረቤት ሀገራት ዜጎች ላይ አተኩሯል ከ9 ከ20 ሺ በላይ ከሆኑት ከነዚህ የጎረቤት ሀገራት ስደተኞች አብዛኛዎቹ ደግሞ ከኤርትራና ደቡብ ሱዳን የመጡ ናቸው። ሰላም ለማምጣት በአገራቱ የሚካሄዱ ጥረቶች ከነዚህ ስደተኞች እጣ ፋንታ ጋር ጭምር የተያያዙ ናቸው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ ያቀረቡት የሰላም ጥሪ የኤርትራውያን ስደተኞችን ችግር ከመቅረፍ አንጻር እንዴት እንደሚታይ የጠየኳቸው የዩኤንኤችሲአር ተወካይ ክለመንቲን ሳላሚ በአውንታዊ መልኩ እንደሚረዱት ነው የገለጹት። ተፈናቅለው የነበሩ ሰዎችን ወደ ቀያቸው የሚመልስ በሌላ አገር በስደት በጥገኝነት የሚኖሩ ሰዎችን ወደ ሀገራቸው መመለስ የሚችል ማንኛውም ሐሳብ አወንታዊ ነው። እናም ስደተኞች ወደ አገራቸው እንዲመለሱ ተጨማሪም እንዳይሰደዱ የሚያደርግ ማንኛውም ግጭትን በሰላም የመፍታት ሐሳብ እንቀበላለን። ትናንት በአዲስ አበባ የተከበረው የዓለም የስደተኞች ቀን ስደተኛ ታዳጊዎች ያቀረቡትን ጨምሮ በልዩ ልዩ ዝግጅቶች የታጀበ ነበር። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሚቀጥለው ዘገባ እናልፋለን በአዋሳና በዙሪያዋ ለተፈጠረ ግጭት መንስኤው በትክክል እንደማይታወቅ ተነገረ ይሁንና አንዳንዶቹ በስልጣን ላይ ለረጅም ዓመታት ቆይተዋል ባሏቸው ባለሥልጣናትና የማይታዩ እጆች ብለው በጠሯቸው ኃይሎች ላይ ጣቶቻቸውን ቀስረዋል ጉዳቶች የደረሱባቸውን ሰለባዎችም ለቪኦኤ ተነግሯል መለስካቸዋማ አዋሳ ከአንድ ሳምንት በላይ ታማ ቆይታለች ከሰኔ አምስት ቀን 2010 ዓ.ም የፍቼ ጨምበላላ ዕለት ጀምሮ ማን እንደቀሰቀሰው ተለይቶ ባልታወቀ ግጭት የብዙዎች ሕይወት አልፏል፣ አካል ጎድሏል፣ በርካታ ንብረት ወድሟል። በሺዎች የሚቆጠሩ ዜጎችም ከቤታቸው ተፈናቅለው በከተማዋ የተለያዩ ሰባት ስፍራዎች ፈሰዋል። ነፍሳቸውን ለማትረፍ በሆስፒታል ተኝተው የነበሩ ሕመምተኞች እንኳ ሳይቀሩ በሸክም ተወስደው ቤተ ክርስቲያን ጥግ ወድቀዋል። ወይዘሮ ሰናየት ጋገይቦ የተባለች ቀደም ሲል በመኪና አደጋ ጉዳት ደርሶባት የነበረች ታካሚ አንዷ ናት። አደጋ ደርሶብኝ ተኝቼ ነበርኩኝ እነዚህ ቤት እንገባለን እነዚህን ብሔራቸው ወላይታ ስለሆኑ እነዚህን እናጠፋለን ብለው ተሰብስቦ ሲመጡ ራሴን እንግዲህ ሕይወቴን ስለምፈልግ ከቤት ያው ወንድሞቼም ተባረው በቤት ስለጠፉ ጎረቤት ለምኜ ከግቢ ውጭ ስወጣ መንገደኛ ተሸክሞ ሆስፒታል አስገባኝ ሆስፒታል ወንበር ላይ ተንቼ አንድ ቀን አደርኩኝ። እዛው ተሰብስቦ እቺ ወላይታ ናት ብለው ሲያስፈራሩ ከሆስፒታል ነው እንግዲህ የመጣውት ይሄ እግሬ መንቀሳቀስ አይችልም፣ መሬት መንካት አይችልም። እንደዚህ ሰቅዬ ተሰቅዬ ነው ማድረው እና እዚህ መጥቼ ነው ያሉት። ያው የእግዚአብሔር ቤት ነው እግዚአብሔር ያው ቤተ ክርስቲያን ግቢ ነው። ጥላ ከልላ አድርጎልናል። በቃ ሌላ ግን ያው በጣም ተጎድቻለሁ። ብርዱ ምኑ ምኑ የሚያውቁሻቸው የመቱሽ የደበደቦች ምንድን ነው አላቃቸው። ግን ያው በስመ ወላይታነት፣ ወላይታ ብሄር፣ ወላይታ በማለት ወላይታዎችን አሁንም ሆስፒታል ውስጥ አሉ እና ጥግ ጥግ ያሉትን ጨርሰናል፣ ገለናቸዋል፣ አጥፍተናቸዋል፣ አንድ ደናቸዋል አሁንም ሆስፒታል ውስጥም ስላሉ እንፈልጋቸዋለን እያሉ የሲዳማ ብሄረሰብ ወጣቶች ተሰብስበ ሽማግሌ ተሰብስቦ አስፈራሩኝና እንግዲህ ያው ከዛ ከሆስፒታል ላይ ወጣውኝ። አቶ ለገሰ ላንቃሞ የሲዳማ አርነት ንቅናቄ ዋና ጸሐፊ ናቸው። እርሳቸው እንደሚሉት ይህ ድርጊት ለሲዳማ ሕዝብ እንግዳ ነገር ነው። በተለይም በፊቼ ጫምበላላ ቀን ይህ ድርጊት በሲዳማ ማኅበረሰብ አባላት ይፈጸማል የሚል እምነት የላቸውም። በፍቼ ጨንበላላ ዕለት የተጣላ የሚታረቅበት ቂም የማይያዝበት በፍቅር የሚታለፍበት ነው ይላሉ ነገር ግን ቀደም ብሎ የተፈጸመ ነገር ነበረ ብለው ያብራራሉ። አቶ ረገሰ ሁለትና ሶስት ቀን ቀደም ብለው የስዳማን ባህል ልብስ የለበሱ መደብደብን የጀመሩ የወላታ ልጆች ናቸው የሚባሉ አሉ። ከደብዳቤዎች ውስጥ ታላቁ ልጅም አለችበት፣ አይኗዋ ተመታ፣ ቤት አለች። ከዛ ጀምሮ የተወሰነ ዝም ብሎ ጥል መሰለንና አላወቅንም። በዕለቱ ግን ልክ ፊተጨንበላላ ሁለተኛው ቀን ህዝቡ ከጉድማሌ ሲወጣ የባህል ልብስ ለበሰ በሙሉ መደብደብ ጀመሩ። ኃይለኛ ድብደባ ተጀመረ። ኃይለኛ ድንጋይ መወርወር ጀመሩ። ከዛ በኋላ የተናደደ ሰው የመከላከል ስራ ስራ ነበረ። መከላከያውም አብሮ ነበረ እና ሲከላከል ነበረ። ጥቃቱ ተፈጽሞብናል የሚሉት የወላይታ ተወላጆች ግን የታጠቁ የሰላም ወጣቶች ተጠያቂዎች ናቸው ይላሉ አቶ መኳንንት ሞላ። ጉዳቱ የመጣበት ምክንያት ምንም የምናውቀው ነገር የለም እኛ እንደ ማንኛውም በኢትዮጵያ ውስጥ ያው ካሉት ህብረሰብ በአካባቢ ካሉ ህብረሰብ በሰላም እየኖረን ነው ያለ ነው። ጨምበላላ ፊቼ በዓል እዚህ ስዳማ የሚያከብሩት ነበረ። እኛም ከነሱ ጋር ለሀያ አመት ያህል አብረን አከብረናል። ትናንትና ደግሞ ይህ ሲከሰት በዓል ታዳሚዎች ጋር አብረን ለማክበር ተስፋ ተጠባብቀን ተዘጋጅተን እያለን ከበዓሉ ዋዜማ ጀምሮ ነው ይህ ችግር የተከሰተ። ጉዳቱን የሚያደርሱት ምን አድርጋችኋል ይሏችኋል ወይም ለምንድን ነው ይሏችኋል? እነማን እንደሆኑ ታውቃላችሁ? ጉዳት ያደረሱ ያው የስዳማ ብሔረሰብ ሰዎች ናቸው። ልጆች ናቸው። በርግጥ ከመርዝ መድኃኒት እንደማይጠፋ ሁሉ ጥሩ ሰዎችም ያሉ እንደነበረ ሆኖ በክፋት የታጠቁ ገና ከወረዳ ሲመጡ በዓሉን ለማክበር ሲመጡ በመኪና ተጭነው እየመጡ ባሉበት ሰዓት ብሔርን ስሙን እየጠሩ እየተሳደቡ እያንቋሸሹ ውጡልን፣ ከተማን ልቀቁልን፣ አታቆሸሹ እያሉ ነው ሲመጡ ከተማ ሰምተን ፍርተን ወደ ቤተሰብና ልጆች ተቀላቀለን ከባድ አቶ ለገሰ ለዚህ ምላሽ ሰጥተዋል። ትክክል ነው ሊሉ ይችላሉ እነሱ፣ ምክንያቱም በስዳሜ ስለተናገረ ምናልባት ስዳማ ነው ሊሉ ይችላሉ። ስውር እጅ አለበት ብያለሁ መጀመሪያ ላይ። አሁንም ስውር እጅ አለበት። ሰዎች ሲፈናቀሉ ሰራዊቱ አጅቧቸው ሲሄድ አይቸዋል ባይኔ ከመቶ በላይ አጅባቸው ሲያወጣ ከቤታቸው ራሱ ሲያወጣ አይቻለሁ። ምክንያቱም በሙሉ እንዲባረር እና በቱ የተደበደበና የተዘረፈ ሳይሆን ምናልባት ጥቃት ደርስባቸዋል ብሎ ያውጣ ይሁን አላቅም። ከመቶ በላይ ሰራዊት ይዞ ይወጣል ከየመንደሩ ከየመንደሩ እየለቀመ በአይናችኋለ እሱን ተካቱ ያይቸዋለ ዙሪያ ነው እጄ ማለት ነው። ጥቃቱ ከተፈጸመባቸው አንዱ አቶ መኳንንት ሞላም የሁሉ ጥቃት ሲፈጸም የአካባቢው የመንግስት የጸጥታ ኃይሎች ምን እርዳታ እንዳደረጉለት ጠይቄው ነበረም። ከአካባቢ ህብረተሰብ በጎ ሰዎች፣ መልካም ጥሩ ሰዎች፣ ጎራቤቶች ውጭ ከመንግስት አካል አንድም ሀይታው የሚል መንግስት አካል አላገኘንም። በኋላ እየተባባሰ እየተባባሰ ሲሄድ ወደ ፖሊስ ደውለን ፖሊሱን መጥቶ ቆሞ ከመታዘብ ውጪ አንድም መፍትሄ የሚሆን ነገር አላመጣም። የፌዴራል መንግስት ጸጥታ አካል ወይ ፌዴራሎች እስከሚደርሱ ድረስ እኛ ምንም ከአካባቢ መንግስት ወይም ከክልሉ መንግስት የሚያግዘን ከለላ አላገኘንም። አቶ አራርሶ ገረመው የሲዳማ ተወላጅ እንደሆኑ ነግረውኛል። እርሳቸው እንደሚሉት የዚህ ግጭት ቆስቋሽ ሌላ አካል ነው። ይህን ለይቶ ለማጣራት ግን ጥናት ያስፈልጋል ይላሉ። ይህ ጉዳይ ትንሽ ሰፋ ያለ ጥናትንም የሚፈልግ ነው። አንዳንድ ክፉ ኃይሎች ጣልቃ ገብነት መኖሩን የሲዳማም ሆነ የወላይታ ሕዝብ እንዲገነዘብ እፈልጋለሁ። ምክንያቱም የወላይታና የሲዳማ ሕዝብ የሚጣላበት የሚጋጭበት ምንም አይነት መሰረታዊ ችግር ያለው ህዝብ አይደለም። ዘጠና ዓመት በላይ አብሮ የኖረ ህዝብ ስለሆነ ህዝቡ ተፋቅሮ ተሳስቦ ተነጋግሮ ጣልቃ የገቡ እጆችንም ለይቶ አውቆ ሰላም ማውረድ እንዳለበት እንጂ ከዚህ ከአሁኑ ጋራ የሚገናኝ ነገር እንዳይደለ ህዝቡ እንዲገነዘብ እና ወደ ቀደመው ፍቅር እንዲመለስ ጥሬን አስተላልፋለሁ። እነዚህ ጣልቃ የገቡ እጆች አሉ የሚሏቸውን ህዝቡ ያውቃቸዋል። ለመውጣት ይቻላል። ያውቃቸዋል ብዬ አስባለሁ። በተለይ የስልጣን ጥመኞች አሉ። ስልጣን ላይ ረዥም ዘመን የቆዩ አሉ። ስልጣን የሞቃቸው አሉ። በስልጣን ላይ ሰፊ ጊዜ ወስደው የቆዩበት ስለሆነ የሰሩትም አንዳንድ ደባ እንዲታወቅ ስለማይፈለግ፣ ያ ገመና እንዳይታይ ስለሚፈልጉ በጣም በርካታ አደጋዎችን በህዝቡ ላይ ያወጡ ያንን የሚያመጡ ሰዎች ስላሉ፣ እነሱም መቆጠም መቻል አለባቸው። እነርሱም ያውቃሉ የሚል እምነት ነው የሚኖረኝ። አቶ ለገ ሰላንቃሞም ይህን ሐሳብ ያጠናክሩና ትናንት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሐዋሳ ተገኝተው ነዋሪውን ባወያዩበት ወቅትም ጉዳዩ ተነስቶ ተመሳሳይ አስተያየት ተሰጥቶ እንደነበረ ያስታውሳሉ። ዝላጥላቻ ጥላቻ ሳይፈጥሩ አብሮ መኖር ይችላሉ። ይህን በዛሬው ቀንም የተሰበሰበ ህዝብ አረጋግጧል። ከዚህ በፊት በኃይለ ስላሴ በደርግ ሐዋሳ ከተቆረቆረችን ጊዜ ጀምሮ ከዛ በፊትም አብረን እኖርነን ለወደፊት አብረን እኖራለን ብሎ ህዝቡ ሽማግሌው፣ ወጣቱ፣ ሴቱ፣ ወንዱ ሳይል ያረጋገጠበት ሁኔታ አለ። ነገር ግን ስውር እጁ ለስልጣኑ ስል ሁለቱም ብሔሮች እንዲጣሉ እያደረገ ስለሆነ ያ ተጣርቶ ከወጣ ህዝቡ በሰላም መኖር የሚችል ነው። እንደነበረ ከዚህ በፊት እንደነበረ ወደፊትም የሚቀጥል ነው። አዋሳን ረፋዱ ላይ ለቅቄ ስወጣ ወትሮ የማውቃት አዋሳ ደማቅነቷን ፍልቅለቅነቷን አታለች። የታጠቁ የጸጥታ ኃይሎች በከተማዋና ዋና መንገዶች ይዘዋወራሉ። ሐዋሳ ወደ ቀድሞ ገጽቷ በፍጥነት እንደምትመለስ ተስፋ እናደርጋለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። የኢትዮጵያውያን ሙስሊሞች መፍትሔ አፈላላጊ ኮሚቴ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት እየጠበቀ መሆኑን አስታወቀ። ህዝበ ሙስሊሙ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችን በጥንቃቄ እንዲከታተልም አሳስቧል። ኮሚቴው ቀድሞ ካነሳቸው የመብት ጥያቄዎች በተጨማሪ በአጠቃላይ የኢትዮጵያ ህዝብ በሚያቀርባቸው መብቶች ላይ ለመወያየት እንደሚፈልግም ገልጿል። መለስካቸው አምሀ ነው ይህንንም የላከው። ኮሚቴው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ እንዳመለከተው የሙስሊሙ ህብረተሰብ መፍትሄ አፈላላጊ ኮሚቴ ግልጽ ደብዳቤ ለጠቅላይ ሚኒስትሩ በጽህፈት ቤታቸው በኩል አስገብቷል። ዶክተር አብይ አህመድ ሰኔ 8 ቀን 2010 የኢድ አልፈጥር በዓል በተከበረበት ዕለት ባስተላለፉት መልእክት የሕዝበ ሙስሊሙን ያልተመለሱ ጥያቄዎች ለመመለስ ዝግጁ መሆናቸውን ስለገለጹ በአጭር ጊዜ ውስጥ ኮሚቴው ለውይይቱ እንደሚጠራ እየጠበቀ እንደሚገኝም አስታውቋል። ኮሚቴው ይህን እየጠበቀ ሳለም በተለይ ከሕዝበ ሙስሊሙ የሚጠብቃቸውንና በውይይቱ ጊዜም ያከናውናቸው ያሰባቸውን ጉዳዮች አንስቷል። የኮሚቴው ምክትል ሰብሳቢ ሃጂ ሁሴን ላለምዳ ሕዝበ ሙስሊሙን ማዕከል ያደረገ ማንንም የማያገልልና አካታች የመፍትሄ አቅጣጫዎች እንከተላለን። በመሆኑም የሕዝበ ሙስሊሙን ጥቅም የሚያስጠብቅና የተሻሉ መፍትሄዎችን ሊያበረክቱ ከሚችሉ ግለሰቦች፣ ተቋማትና ምሁራን ጋር አብረን እንሰራለን። እኛ እንደ ሙስሊሙ የመፍትሄ አፈራር ኮሚቴ የምንፈልገው መፍትሄ አሳታፊ ዘላቂና ሁለንተናዊ የሕዝበ ሙስሊሙ መብት የሚከበርበት መሆን ስላለበት ሕዝባችን ይህንን ተገንዝቦ በአንድነት መንፈስና በትዕግሥት ከጎናችን በመቆም በላቀ ትብብር አብረን እንድንዘልቅ አደራችን የጠበቀ ነው። ኮሚቴው ለውይይት የሚጋበዝ ከሆነ ቀደም ሲል የተነሱ ናቸው የተባሉትን የሕዝበ ሙስሊሙ ጥያቄዎች ይዞ ነው የሚቀርበው ወይስ ሌሎችን ጥያቄዎችንም ይጨምራል የሚል ጥያቄ በጋዜጣዊ ጉባኤው ላይ ከጋዜጠኞች ተሰንዝሮ ነበረ። የኮሚቴው ሊቀመንበር ኡስታዝ አቡበከር አህመድ መልስ ሰጥተዋል። ጠቅላይ ሚኒስትሩ የሙስሊሙን ማኅበረሰብ ለውይይት መጋበዛቸው ይፋ ሆኗል። ይህ ኮሚቴ ደግሞ የኢትዮጵያን ሕዝበ ሙስሊም በከፍተኛ ደረጃ እንደሚወክል እናምናለን ብለዋል ኡስታዝ አቡበከር። ኮሚቴው የተወከለውም በብዙ ሚሊዮን በሚቆጠር ሕዝብ እንደነበረም አስታውሰዋል። የሚነሱ ጥያቄዎችን በተመለከተም ጥያቄዎቻችን ትናንት ያነሳቸው የመሪ ጦት ወይም የተቋም ችግር መሰረታዊ ችግራችን ነው ብለን አንስተናል። ከዛ ባለፉ የተስተዋሉ የመንግስት ጣልቃ ገብነት በምረት ላይ የነበሩበት ተጨባጮች እና እንደ ዜጋ ሙስሊሙ ማህበረሰብ፣ እኩል ታይቶ ሊሄድ የሚችልበት ነገር መፈጠር አለበት የሚል ነው። ዛሬም ላይ ሙስሊሙ ማህበረሰብ እንደ አጠቃላይ አገሪቱ ውስጥ በሁሉም መልኩ አሳታፊ በሆነ መልኩ ኢኮኖሚ፣ ፖለቲካዊ፣ ማህበራዊ ጉዳዮች ላይ እኩል ተሳታፊ መሆን የሚገባባቸው ስራዎች ከንግግር ባለፈ ወደ ተግባር ተለውጠው ማየት ይፈልጋል። እነዛ ጉዳዮች ያጣናቸው ወይም ደግሞ እንዲሁ ጠፍተዋል ብለን የምናስባቸው ነገሮች እንዲመጡ እንፈልጋለን። እየተነገሩ ያሉት ነገሮች መሬት ላይ ወርደው ወደ ተግባር እንዲቀየሩ የምንፈልጋቸው ነገሮች ስላሉ እንደ አጠቃላይ አገሪቱ ላይ በሚነሳው የለውጥ እንቅስቃሴ፣ የለውጥ አየር ሁሉንም ማህበረሰቡን ሊያሳትፍ የሚችለው ጥያቄ እኛም ጥያቄ ነው። የዴሞክራሲ ጥያቄ፣ የማህበራዊ ጥያቄ፣ የኢኮኖሚ ጥያቄ እኛም ጥያቄ ነው። እነዛ ጥያቄዎችን በአጠቃላይ ሁሉንም ዜጋውን ባሳተፈ ሙስሊሙ ማህበረሰብንም የዚህ አካል አንድ አካል አድርጎ ባየ መልኩ ምላሽ እንዲያገኝ ነው ጥያቄያችን ሊሆን የሚችለው። በጽሑፍ የተሰራጨው የኮሚቴው መግለጫ ያነሳ ጉዳይ ደግሞ ባለፉት ሁለት ወራት እየተካሄደ ነው ያለውን ይበል የሚያሰኝ ለውጥ ሊቀለብሱ እየተንቀሳቀሱ ያሉ ኃይሎችን ህዝበ ሙስሊሙ በጥንቃቄ እንዲከታተላቸው ያቀረበው ማሳሰቢያ ነው። በዚህ አኳያ ለቀረበው ጥያቄ መልስ የሰጡት ኡስታዝ ካሚል ሸምሱ የኮሚቴው የህዝብ ግንኙነትና የህግ ክፍል ኃላፊ ናቸው። እነዚህ አካላት የተለያዩ ራሳቸው የዘረጓቸው መዋቅሮች አሉ። መስጂዶችን ሊሆኑ ይችላሉ። የተለያዩ የእስልምና ጉዳይ ጽህፈት ቤቶችእና የመሳሰሉትን አካላት ለመጠቀም አላስፈላጊ ስሞችን በመስጠት ይንቀሳቀሳሉ። ከዛ አልፎም ደግሞ የተለያዩ ቦታዎች ላይም ግጭቶች እንዲፈጠሩም በብሔር እያደረጉ እንዳሉትም በሃይማኖትም ለማድረግም ጥረት እያደረጉ እንደሆነ ይህ መገለጫው ሲሆን፣ በእኛ በኩል ትናንትም ሂደታችን ሰላማዊ ህገ መንግስታዊና የሌሎችንም ሰዎች መብት ባከበረ መልኩ የሀገሪቷን ሰላምን መሰረት ባደረገ መልኩ ነው ስንንቀሳቀስ የነበር ነው። ዛሬም ቢሆን ይህንን ነገር ማህበረሰባችን እንዳይለቅ ማድረግ በተለያዩ መድረኮች ማስተማር፣ በተለያዩ ሚዲያዎች ላይ ይህንን በመግለጽና ግጭቶች በተፈጠሩባቸው አካባቢዎችም በአካልም ጭምር እየሄደን የእነዚህ አፍራሽ ኃይሎች እንቅስቃሴ ሂደታችንን በምንም አይነት መልኩ ሊጠልፉትና ከሰላማዊነቱ ሊያስወጡት እንደማይገባ በሀገሪቷ ላይ እየተደረገ ያለውን ለውጥ ማህበረሰቡ እንዲደግፍ ከጎኑ እንዲቆምና ለውጡ ግቡ ጋር እንዲደርስ ታለመለት ቦታ እንዲደርስ ለማድረግ የበኩላችን ጥረት እያደረግን እንደሆነ ነው። የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት አብዛኞቹ በአሸባሪነት ተከሰው ተፈርዶባቸው የነበሩና ከጥቂት ወራት በፊት በምህረት የተፈቱ መሆናቸው አይዘነጋም። ዛሬ አብዛኞቹ የኮሚቴው አባላት በጋዜጣዊ ጉባኤው ላይ ተሳትፈዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ መጨረሻው ዘገባ ስንሄድ ስፖርት ነው። ሀያ አንደኛው የዓለም ዋንጫ የቢ ምድቦቹ ስፔንና ኢራን ትናንት ማታ ያደረጉት እልህ አስጨራሽ ሁልሚያ የዓለም እግር ኳስ ዋንጫ ውድድሮች ከተጀመረ ወዲህ ተመልካቹን ቁጭ ብድግ ሲያደርግ ያመሸ ግሩም ጨዋታ ነበር ይላል ሰሎሞን ክፍሌ። በስፔን አንድ ለዜሮ አሸናፊነት ተጠናቋል። ዛሬ በቅድሚያ የሲ ምድቦቹ ዴንማርክና አውስትሬሊያ እንዲሁም ፈረንሳይ ከፔሩ ተጫውተዋል። የሁለቱም ውጤት አለን ሰሎሞን ዘንድ አለ። አሁን በመካሄድ ላይ ያለው ከዲ ምድብ የአርጀንቲናና የክሮኤሽያ ጨዋታ ነው። እነዚህም ሁሉ ሰሎሞን ተከታትሏልና ወደ ቀጣዩ ዘገባ ወደ እርሱ እናልፋለን። እንዴት አመሻችሁልኝ የተከበራችሁ አድማጮቼ። በቀጥታ ወደ ዛሬው ተጋጣሚዎች ዜና ይሆናል የማልፈው ዴንማርክ ከአውስትሬሊያ ውጤት አንድ አቻ ቀጥሎ የተጫወቱት ደግሞ የዚሁ የሲምድቦች ፈረንሳይና ፔሩ ነበሩ። እነርሱም በግሩም ጨዋታ የተለያዩት በፈረንሳይ አንድ ለዜሮ አሸናፊነት ነው። ፔሩ የተሻለ ተንቀሳቅሷል። ሁሉም ቲሞች ለዚህ ለ2018ቱ የሩሲያ ዓለም እግር ኳስ ዋንጫ ፍጻሜ ለመድረስ ከፍተኛ ዝግጅት ማድረጋቸው ይታወቃል። ስለ ታሪካቸው ጥቂት ብል በዴንማርክ ብጀምር ፕሮፌሽናል ስብጥሩ ድንቅ ነው። በረኛው ካስፐር ሽሜሼ ለእንግሊዙ ሌስተር ተሰላፊ ነው። በተከላካዩ መስመር ሳይመን ኬጀር ለሴቪያ ስፔን፣ ማቲያስ ዮርገንሰን ለሃደርስፊልድ፣ አንድሪያ ክሪስተንሰን ለቼልሲ፣ መሃል ላይ ደግሞ የቶተንሃም ሆትስፐሩ ክሪስቲያን ኤሪክሰን፣ የአጃክስ አምስተርዳሙ ማይክል ክሮሀን ዴሊ፣ አጥቂዎች የአታላንታው አንድሪያስ ኮረኔሉስ፣ የአጃክሱ ማርቲን ብሬዥዌት፣ ዩሱፍ ፑልስን ከላይፕዚግ ጀርመን ይገኙበታል። ሌሎችም አሉ በልዩ ልዩ የአውሮፓ ቲሞች የሚጫወቱ። ለአንድ ብሔራዊ ቲም ስብጥሩ በቂ ይመስላል። ወደ ኦስትሬሊያ ስናልፍ የፌኑርዱ ግብ ጠባቂ ብራድ ጆንስ ዛሬ ቲሙን ከጉድ ያወጣ ነው ማለት ይቻላል። ከተከላካዮቹ መካከልም ትረንት ሴንበሪ ለዙሪኩ ግራስሆፐር ክለብ ይጫወታል። ለቡርጋ ስፖርት ተሰላፊ ነው። አብዛኞቹ ግን በሀገር ውስጥ ያሉ ልዩ ልዩ ጠንካራ ቡድኖች ይጫወታሉ። እንዲሁ ከውጭ አንድ ሁለቱን ለመጥቀስ መሐል ላይ ለእንግሊዙ ሃል ሲቲ የሚጫወተው ጃክሰን ኤርቪን፣ ማይል ጄዱናክ ለአስተን ቪላ፣ አረን ሙይ ለሃደርስፊልድ፣ ቶም ሮጂክ ለሴልቲክ ይጫወታሉ። አጥቂ መስመሩም ጥሩ ነው። ሁሉም ማለት ይቻላል የተገኙት ከዚያው ከሀገር ውስጥ የተለያዩ ጠንካራ የፕሪምየር ሊግ ተጫዋቾች ነው። ባጭሩ ይህን ይመስላል። እስቲ ደግሞ ፈረንሳይና ፔሩን እንዲሁ ባጭር ባጭሩ ባስተዋውቅ ፔሩ ከግብ ጠባቂው ከፔድሮ ጋሌሴ ጀምሮ በተከላካይ በመሃልና በአጥቂ መስመር የተሰለፉት ተጫዋቾች ከአንድ ሁለቱ በቀር በሙሉ የአገር ውስጥ ክለቦች አባላት ናቸው። ከውጭ ከሚጠቀሱት ጥቂቶቹ ውስጥ እዚህ በዩናይትድ ስቴትስ ለኦርላንዶ ሲቲ ተጫዋቹ ዮሽማር ዮቱን፣ ለሎኮሞቲቭ ሞስኩ አጥቂው ጄፈርሰን ፋርፋን ይገኙበታል። ስለ ፈረንሳይ ብሔራዊ ቡድን ብዙ ማለት ይቻላል። ፈረንሳይ እንደ አውሮፓውያን ዘመን አቆጣጠር በ1998 ባስተናገደችበት ወቅት የዓለም ዋንጫን እዚያው ማስቀረቷ አይዘነጋም። ከስምንት ዓመታት በኋላም ለፍጻሜ ደርሳ በመለያ ምት በኢጣሊያ ተሸንፋ ሁለተኛ ሆናለች። በ2014 ብራዚል ስታስተናግድ ለሩብ ፍጻሜ ደርሳለች። ቁልፍ ተጫዋቾቿ አንቷን ግሪዝማን አንዱ ነው። ግሪዝማን በ2016 ለወርቅ ኳስ ሽልማት ከታጩት ከነክሪስቲያኖ ሮናልዶና ሊዮኔል ሜሲ ጋር ቀርቦ በሦስተኝነት አጠናቋል። በአሁኑ ወቅት ለስፔኑ አትሌቲኮ ማድሪድ በአጥቂው መስመር ተሰላፊ ነው። ዛሬ በሰባ ዘጠነኛው ደቂቃ ላይ ተቀይሮ ወጥቷል። በእንግሊዝ ፕሪሚየር ሊግ ውስጥ ያሉ ብዙ ተጫዋቾችም አሏት ፈረንሳይ። በአርሰናል ውስጥ ብቻ ሦስት አሉ። በቼልሲ ሁለት፣ በክሪስተል ፓላስ አንድ፣ በማንቸስተር ሲቲ ሁለት፣ በማንቸስተር ዩናይትድ እንዲሁ ሁለት፣ በቶተንሃም ሆትስፐርም ሁለት ተጫዋቾች አሏት። የአስሩንም ስም መዘርዘሩ ጊዜ ይፈጃል። ዲዲር ደሻምፕ ዋና አሰልጣኝ ነው። 103 ጊዜ ለፈረንሳይ ተጫውቷል። በ1998 ፈረንሳይ የዓለም ዋንጫን በ2000 ዓ ም የአውሮፓ ሻምፒዮኑን እንድታሸንፍ የረዳው ዲዲር ደሻምፕ ነው። ከ2012 ጀምሮ የብሔራዊ ቲሙን ያሰለጥናል። ማስተዋወቁ ይብቃኝ። አሁን ቀደም ሲል እንዳልኩት ጠንካሮቹ አርጀንቲናና ክሮኤሽያ እየተጫወቱ ናቸው። ለአጠቃላይ ውጤቱ አንደርስም። እስከ ግማሹ ያለውን ተከታተልን እናቀርባለን። በተረፈ በነገው መስኮት ተመልሼ መጣለሁ። እስከዚያው ሰላም፣ ደና ቆዩኝ። ለቀሪ ዝግጅቶች ወደ እናንተ መጣለሁ። አዲሱ ቆንጅት ተረቀቡ እናመሰግናለን ሶሎሞን። ወደ ቀጣዩ ዘገባ ስናልፍ የዩኒቨርሲቲ ተማሪዎችና በስራ ላይ የነበሩም ወጣቶች ባለፉት አርብና ቅዳሜ ከእስር ተለቀዋል። እነዚህ ወጣቶች እስር ቤት ውስጥ ያሳለፉት አያያዝ ሰብአዊ መብታቸውን በእጅጉ የጣሰ እንደነበረና በምርመራ ወቅትም የማሰቃየት ተግባር እንደተፈጸመባቸው እየተናገሩ ነው። ወጣቶቹ ከአሁን በኋላ ስለሚኖራቸው ህይወት እንዲነግሩን ጥቂቱን ጠይቀናል። ትናንት ከፍ ያለው ተፈራ ስለተባለው ሁለት እግሮቹን ያጣ ወጣት ታሪክ ከራሱ አንደበት አሰምተናችኋል። ጽዮን ግርማ ለዛሬ አሸናፊ አካሉ የተባለ ከአምስት ዓመት ተኩል እስራት በኋላ ባለፈው ቅዳሜ የተለቀቀ አንድ ወጣት አነጋግራለች። ታዋቂ የፖለቲካ ሰዎች፣ ጋዜጠኞች፣ ጦማሪያን፣ የሰብአዊ መብት ተከራካሪዎች ከተለያዩ ድርጅቶች ጋር አብራችኋል በሚል በሽብር ወንጀል ክስ የቀረበባቸው ሰዎች መለቀቅ ከጀመሩ አምስት ወራት ተቆጥረዋል። በዚህ ጊዜ ውስጥ እስካሁን በብዙ ሺዎች የሚቆጠሩ እስረኞች መለቀቃቸውም ታውቋል። ሰኔ ዘጠኝ ቀን ሁለት ሺ አስር ዓመተ ምህረት ከዝዋይ ማረሚያ ቤት ከተለቀቁት እስረኞች መካከል አንዱ አሸናፊ አካሉ ይባላል። በጅማ ዩኒቨርሲቲ የማኔጅመንት ትምህርቱን አጠናቆ በምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ውስጥ በገንዘብና ኢኮኖሚ ልማት ጽሕፈት ቤት የግዢ ኃላፊ ሆኖ በመስራት ላይ ያለ ከአምስት ዓመት ተኩል በፊት መታሰሩን ይናገራል። ለመታሰሬ ዋናው ምክንያት የሕዝብ ገንዘብ በሙስና እንዳይባክን ስለተከላከልኩና ስለተከራከርኩ ነው ይላል። የቀረበብኝ ክስ ደግሞ የሽብር ወንጀል ነው ብሏል። በስልክ አነጋግሬው ነበር። በሽብር እንድከሰስ ስራ በመጠንሰፍ ከአንዳርጋቸው ጽጌ ጋር በአካልም ሆነ በማህበራዊ መገናኛ ዘዴዎች እየተገናኘ ታላላቅ የመንግስት አመራሮችን ሊገል ነበር፣ ሊጨርስ ነበር የሚል ክስ በማስከሰስ ተይዤ ወደ ዘብጥያ እንድወርድ ተደርጓል። ይሄ ክስ ከመመስረቱ በፊት ከአቶ አንዳርጋቸው ጽጌ ጋር ትተዋወቁ ነበር? የግልም የኢሜልም የስልክም ግንኙነት ነበራችሁ? አንተ ከነበርክበት ከተማ ሆነ በፍጹም የለንም። ምንም አይነት ግንኙነት የለንም። አንዳርጋቸው ጽጌም በቴሌቪዥን ከማየት ውጭ ኢህአዴግ በሚያቀርበው የግንቦት ሰባት አመራሮች ምናምንለበት ሲያቀርበው ከማየት ውጭ አንዳርጋቸው አግኝቼውም አላቅም፣ አንተዋወቅም። በፍርድ ቤት ጉዳይን በምትከታተል ጊዜ አቶ አንዳርጋቸው ጽጌ በምስክርነት ይቅረቡልኝ በሚል በፍርድ ቤት ክርክር ስታደርግ እንደነበረ አስታውሳለሁ። ከዛ በኋላ ደግሞ አቶ አንዳርጋቸው ጽጌ ሊቀርቡ አልቻሉም። ለምንድን ነው አቶ አንዳርጋቸው ጽጌ ይቅረቡልኝ ብለህ የነበረው? እኔ አንዳርጋቸው ጽጌ እንዲደቡ የፈለግኩትኝ አንዳርጋቸው ጽጌ ጋር ምንም አይነት ግንኙነት ስለሌለኝ አንድ አንዳርጋቸው ጽጌ ደግሞ በአጋጣሚ ከተ ስ ከአንድ አመት በኋላ የምን ተይዘው መጡ የሚል ሚዲያ ላይ ሲሳይ እኔ በግፍ ስለታሰሩ እሳቸው መጠ እንዲመሰክሩ ብዬ ለፍርድ ቤቱ ባቀረፉትኝ አቤቱታ ውስጣ መሰረት አቤት ውስጥ ተቀባይነት አግኝቶ እንዲመጡ ትእዛዝ ቢሰጥም አቃቢ ግን ይግባኝ በማለት እስከ ሰበሱ ሁለት አመት ከተከራከርን በኋላ እንዲመሰክሩ ብይን ቢሰጥ የሰበር ሰሚ ፍርድ ቤቱ አቃቢ ግን በጉልበቱ ሳልከላከል ስምንት ዓመት ከአምስት ወር ፈርዶብኝ ወደ ዘጥያ ወሮሮ ይገኝ ነበር። ምን ያህል ታሰርክ? በአጠቃላይ ከተፈረደብህ ፍርድ፣ ከተፈረደብኝ በኋላ አምስት ዓመት ከሶስት ወር ታስሬያለሁ። የእስር ቤት አያያዝህን በተመለከተ እስቲ ንገረን። ከታሰርክ ጀምሮ ከየት ነው የታሰርከው፣ የተወሰድክ? በአጠቃላይ የእስር ቤት ቆይታ ምን ይመስል ነበር? ምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ነው የታሰርኩት። ሚያዚያ አስራ አራት የምትያዙትኝ ሁለት ሺ አምስት ዓመተ ምህረት ከምሽቱ አንድ ሰዓት ቤቴ መጥተው ያዙኝ። ከዛ በኋላ አይኔም በማሰር መኪና ውስጥ አስገብተውኝ ይህ እንደወሰዱኝም የሚም አላውቅም። በኋላ ግን ከሶስት ወር በኋላ ወደ አዲስ አበባ በሚወስዱኝ ሰዓት ባህር ዳር መሆኑን አወቅኩኝ። ማንም አላገኘኝም። ብቻዬን ነው ከአንድ ቤት የታች ግራውንድ የታሰርኩትኝ። ማታ ማታ ስምንት ሰዓት እያወጡ በዋያር ከፈከሁ በኤሌክትሪክ ቶርች አደረጉኛል። ገልብጠው ገርፉኛል። በጣም ተጎድቼ ስለነበር በባዚሊን እያሹ እያዳኑ መልሰው ነው በርሜደበድቡኝ ነበር ያድኑኝና ሶስት አራት ቀን ያድንኝና ያንን የቆሰለውን ታርት ይመጡታል ምክንያቱም በጣም አሰቃቂ የሆነ የደረሰብኝ ከሶስት ወር ከአስራ ሁለት ቀን በኋላ ወደ ማዕከላዊ ገባው ማዕከላዊ ከገባው በኋላ ብዙ ባይባልም ያው ግርፋት አለ ብቼን ጨለማ ቤት የሚባል ስምንት ቁጥር አለ ማዕከላዊ እዛ ለአንድ ወር ከሀያ ቀን ቆየው ከዛ በኋላ ወደ ቂሊንጦን የተላኩት ቂሊንጦ ከሄድኩ በኋላ ያው ቂሊንጦ እንደሚታወቀው ቃጠሎ ደርሶበት ነበር በዛ ቃጠሎ ምክንያት እናንተ ናችሁ አቀነባብራችሁ ያቃጠላችሁት በሚል ሸዋሮ ቤት ለመሄድ የተለያዩ ብሶች ደርሶብኛል። ሸዋሮ ቤት ተረከዜን ተቀጥቅጫለሁ አለሁ ተገልብጭ ቶርች ተደርጃለሁ። በአጠቃላይ ለወንድ ልጅ ሊደርስ የማይገባው ነገር ደርሶብኛል። አሁን መናገር አልፈልገው ማለት ነው። ራቁቴን አማራን ራቆቱን አስወልቀ ነዋል። አላወቃችሁም ወይ የፕሮፌሰር አስራት ርዝራዙ አማራን እኮ ስሩን ካስወለቅ ነው ቆይተናል። እንዴት ወንድ ወንድ ትጫወታለህ? ራቁቴን አስወልቀው፣ ምን ምን ራቁቴን የገረቱ ራቆቴን ማለት ነው እንደ ስጋት ል ብትበዙ እናጠፋችኋለን። መቼም ቢሆን እናንተ ስልጣን አፍዙ እናንተ ስልጣን አናስዛችሁም፣ እናጠፋችኋለን። ጦሮች ተደርጃለሁ። በቃ እኔ እኮ ልጅ ሁሉ ላልወልድ እችላለሁ። ተረ ከዚህ ተቀጥቅጫለሁ። ይሄ ኮ የምነግርሽ እኮ ፌስቡክ ላይ የሚጻፈው ዝ ወይ ተረተረታለ እውነት የሆነ ብኝ ነው የምነግርሽ እ ግራጅ ሙሉ በሙሉ አይሰራም፣ ግርጭቆ ውሃ ማንሳት አይችልም። በቀኝ እጀን የምጠቀሙ ጥርሴ ወልቋል። የታችን ነው ጥርሴ አንድ አንድ ጥርሴ ወልቋል። ሰው ነበር ሽንት ቤት የሚወስደኝ እንትን ብለን ከነሐሴ ሀያ ስምንት እስከ ታኅሣሥ አስራ አራት እጄ ከካቴና አልተፈታም በካቴና ነው ምትስተኛም ምንስልም ስበላም በካቴና ታፍሬ አሁን በአእምሮ የመልሽ የሳስበው እንዴት እንደተቋቋሙት ሁሉ ግራ ይገባኛል እ እውነቴን ነው የምነግርሽ ባህር ዳርም እንደዚህ አይነት የማሰቃየት የምርመራ ተግባር የሚፈጸምበት ቦታ አለ ማለት ነው ባህር ዳር ውስጥ የት ነው ይሄ ቦታ ባህር ዳር በጣም ብዙ የአማራ ልጆች የዘርፍሬያቸው የሚንኮላሽበት የምንቆላሽበት ኢሚግሬሽን ቢሮ የሚባለው ቀበሌ አስራ ሶስት አላቸው የደህንነት ቢሮ ሰው በጣም ብዙ ግፍና በደል የሚደርስበት እዛ ነው ኢሚግሬሽን ቢሮ ማለት ነው እዛ ነው ለሶስት ወር ከአስራ ሶስት ቀን ፍርድ ቤት ሳልቀርብ ሰውነቴ ሳልታጠብ ጭራሽ ጄም ሳይፈታልኝ ወደኋላ ኋላ ታስሬ በልቤ እየተኛው ልቤ ሁሉ ቆስሎ ለረጅም ጊዜ መተንፈስ ሁሉ አልችልም ነበር፣ በልቤ ስለምተኛ ለዋሌ ትጀ ስለሚታሰር ማለት ፍርድ ቤትም የቀረቡትኝ ከአራት ወር በኋላ ነው። አዲስ አበባ ሂጄ፣ ማለት ቴሌንጦም በቃጠሎ ምክንያት ሸዋ ሮቢት ሂጄ፣ በጣም ዘግናኝ የሚባል ግፍ ከበፊቱ የበለጠ ዘግናኝ የሚባል ግፍ ደርሶብኝ፣ ክስ ተከስሼ በል ሂደት ላይ እያል ነው የተቋረጠው ክሱ ማለት ነው። ክሱ ከተቋረጠ በኋላም በቀሉ ስላልቆመ ወደ ዝዋይ ጨለማ ቤት ከመቶ አለቃ መጨረሻ ሰጠኝና ከሌሎች አራት ወንድሞች ጋር አለ አምስት ጨለማ ቤት ነው የነበር ነው። ቅዳሜ ዕለት እስከተፈታውበት ጊዜ ድረስ ማለት ነው። አሁን እኔ በአጭሩ እግዚአብሔር ሁሉ የደረሰልኝ ነው። በቃ እግዚአብሔር የደረሰልኝ ነው የምለው እኔ እግዚአብሔር ሁሉ ትቶኛል ብዬ ነበር። በእግዚአብሔር ነው የደረሰልኝ የሚገርምች ተስፋ በቆር በሰአት ነው ቃን ዘውጠ የተባል ጠብቀህ ነበረ እኔ በጭራሽ አልጠበቅኩም። ከክሱ መቋረጥ በኋላ ቶለቃ ማስረሻን ና ሌሎችን ጓደኞችን ወደ ዞ የጨለማ ቤት ሲልኩን ደብዳቤ አያይዘው ነው ይላሉ። አሞክሯቸውን እንዳሰጧቸው በቃ ታሰሩ ሙሉን ይታሰሩ እና እኔ ሁ መስፈታትን የምጠብቀው የነበረው ሁለት ሺ አስራ ሁለት መጨረሻ አካባቢ ነው እና ነሐሴ ላይ ነው በጣም ጠብቅ ነበር ው እግዚአብሔርን አመሰግናለሁ ከምንም በለኝ ቀጥሎም እኔን ይፈታ ብለው ሳይጠግቡ መኖር እየፈለጉ ወጣቶች በስነሰር ጭንቅላታቸው እየተመታ ወይም ኢትዮጵያ የሞቱ ስነሽ ፎቶ ብሎ የሞቱ ወንድሞችን በጣም ነፍሳቸውን እግዚአብሔር በገነት እንዲቀበል እጠይቃለሁ ለምነዋለሁ እግዚአብሔር አመሰግናቸዋለን እነሱ ቤተሰቦችህ እንዴት ነበር ያሳለፉት ያንተን የእስር ጊዜ የእኔ ቤተሰቦች እናቴ አንገር ምሽ ታላቅ ወንድሜ ማብሮ ተይዘው ነበረ ለአሸናፊ ፋይናንስ ድጋፍ ታደረግ ነበረ የግንቦት ሰባትን ዓላማ ሲያራምድ ተብሎ ምንም እንደማያውቀው ሶስት አመት ከታሰር በኋላ ነጻ ተብሎ ተፈቷል። ሁለት ሺህ ስምንት ላይ ነው የተፈቷል። ታላቁ ወንድሜ ነው። የአጎቴ ልጆች ሁለት አብረው ተይዘው ነበር። አምስት አምስት ዓመት ከስድስት ወር ተፈርዶባቸው ጨርሰው ይወጧሉ። አንሙት ሌኒዋስ እና ደናውን ቤዛ ይባላሉ የአጎቴ ልጆች። ወንድሜ ይሄ ዓለም አካሉ ይባላል። ሶስት አመት አስሩ ቂሊንጦ በግብ ነጻ ተብሎ ይወጣ ነው። እናቴ ከአልጋ ወርዳ ነበር የሚተኛ ለስድስት ወር በጣም በገመድ ስታጠቅ ነበር፣ በውስጥ በልብሷ ውስጥ። አይኗ ከእንባ ብዛት የተነሳ ማየት አትችልም። የሰባ አምስት አመት አሮጊት ነች። ቤተሰቦቼ በጣም በእኔ ምክንያት በጣም ብዙ ነገር አጥተዋል። በጣም ብዙ ነገር እናቴ ማጥፎ ነው ሆናለች። አሸናፊ መታሰሬ እንድረጋጋ ስላደረገኝ የበቀል ስሜት የለኝም ብሎኛል። ምስቅልቅሉ የወጣው የኔ የወጣቱና የቤተሰቦቼ ሕይወት የሚስተካከለው ግን የኢትዮጵያ ሁኔታ ሲስተካከል ብቻ ነው ይላል አሸናፊ። እስር ቤት ጠያቂ አልነበረኝም። የእኛን የፍርድ ቤት ጉዳይ ብዙም የሚከታተለው ሰው አልነበረም እንጂ በነ ዘመነ ካሴ የክስ መዝገብ የተከሰስን ሰዎች የደረሰብንን በደል የተጎዳ አካላችንን ለዳኞች እያሳየን በየጊዜው ለፍርድ ቤቱ አቤቱታ እናቀርብ ነበር ብለዋል። የእናቱን ዓይን ለማየት ወደ ክፍለ ሀገር ለመሄድ የሚያስችለውን የትራንስፖርት ወጪ ለማግኘት አዲስ አበባ እንደሚገኝ ገልጾ ነገሮችን አስተካክዬ ወደዛው ሄዳለሁ ብሎኛል። ጓደኞችን ትራንስፖርት ጠይቄ ላግበ ሰጠ የሚባል አለ። እሱን ጠይቄ ነው እንግዲህ ቅዳሜ ነው የሚሄደው። እኔ እንደ ማንኛውም አርሶ ብር የተገኘ ሆነኝ። በጣም ሄዳ ልጅ ነኝ። እናትም የሰብ አመት የእኔ የምትኖር ነበረች። እኔ ነበርኩኝ በወር እየቆረጡ ማኖራት። እኔ ከታሰሩ በኋላ በጣም አስከፊ ህይወት ያሳለፈቻለች ናት። ምንም የሌላት ደሃ ስለሆነች ማለት ነው መላክ አልቻለችም። ለዚያ ነው ነገሮችን እስካመቻቸው እዚህ የቆየሁት። አሸናፊ ከዝዋይ ማረሚያ ቤት ጨለማ ቤት ውስጥ ቆይተው ከተፈቱ ሶስት እስረኞች መካከል ሁለቱ እዛው መቅረታቸውን ገልጾ አሁንም እስር ቤቶች ውስጥ ብዙ ሰዎች ታስረው ይገኛሉ ብሏል። በእስረኞች ላይ የሚፈጸም የሰብአዊ መብት ጥሰትና የምርመራ የማሰቃየት ተግባርን በተመለከተ የኢትዮጵያ መንግስት ከዚህ ቀደም ያስተባብል የነበረ ሲሆን በቅርቡ የኢትዮጵያው የሰብአዊ መብት ኮሚሽን በቂሊንጦ ማረሚያ ቤት የተከሰሱ ተከሳሾችን በተመለከተ ካወጣው የሰብአዊ መብት አያያዝ ጥሰት ሪፖርት በስተቀር የኢትዮጵያ መንግስት ሁኔታውን ሲያስተባብል እንደቆየ ይታወሳል። ሰኞ እለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በተለያዩ እስር ቤቶች ውስጥ በእስረኞች ላይ የማሰቃየት ተግባር እንደሚፈጸም አረጋግጠዋል። አድማጮች የሌሎች እስረኞችን ታሪክና ከእስር የተፈቱ እስረኞች ቀጣይ ሕይወትን በተመለከተ በነገው ምሽት በክፍል ሶስት ዝግጅት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ጽዮንን እናመሰግናለን። አሁን ባህልና ማህበረሰብ በቀጠሮ የተያዘ ወግ ነው። የምሽቱ ባህልና ማህበረሰብ ከ16 ዓመት በፊት የሆነ ለየት ያለ አጋጣሚ ተንተርሶ የተሰናዳ ስለ ሀገር መጪ ዕጣ የተነገረ ባለታሪኩ በኢትዮጵያ የአንድ ከፍተኛ ተቋም መምህር ናቸው በጊዜው እንዲያ እጅግ የተለየ ስሜት ለመፍጠር የበቃ ድንገት ዛሬም ከዓመታት በኋላ የብዙዎችን ቀልብ ለመሳብ የታደለ ይመስላል የሚለው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በሐሳብ ወደዚያን ጊዜ ተጉዘን ዛሬንና ነገን በምናየበት መነጽር የኢትዮጵያን ፖለቲካ ለመዳሰስ ደግሞ ሌላ እድል ሳናገኝ አልቀራንም ብሏል። ቀደም ካለ ዝግጅቱ አንድ አፍታ ያስታውሰንና የዛሬ ዝግጅቱን እንዲህ ይጀምራል። ስለ ግለሰቦች ሚና ግለሰብ ምን ያክል ሚና እንደሚጫወት በአንድ ሀገር ውስጥ እነ ማህተመ ጋንዲን እና እነ ማንዴላን ጠቃቅሼ በዛው እነሱ ባይኖሩ ኖሮ ማንዴላ ባይኖር ሳውት አፍሪካ ላይ አሁን የተከሰተው ለውጥ ይኖር ነበር ወይ ቢኖርስ ኖሮ ምን ያክል ጊዜ የተጅበት ነበር የሚለውን ማወቅ አንችልም። ግን ማንዴላ ስለሆነ ሀያ ሰባት አመት ጠምቶ የቆየ ስለሆነ ይሄ ነገር ተከሰተ እና አንዳንዴ ስታስበው የግለሰብ ሚና በጣም ወሳኝ ነው። የዛ ሰው ምንነት ወሳኝ ነው። ጋንዲ ባይኖር ህንድ ውስጥ የተካሄደው ለውጥ ሌላ ጋንዲ ይኖር ነበር ወይ? ሌላ ጋንዲ ለማግኘትስ ምን ያክል ጊዜ የፈጅ ይሆን ኖሯል የሚለው ነገር አይታወቅም። እና እኔ ይህን ይህን ሳየው ግለሰብ በጣም ወሳኝ ነው። አቶ መለስ የቲፒኤልኤፍ መሪ ባይሆኑ ኖሮ የነበራቸው እምነትና አካሄዳቸው የነበራቸው አመለካከት እንደዛ ባይሆን ኑሮ እንዲህ ሆን ነበር ወይ? በጣም አስቸጋሪ ነው እና ሁሉም ግለሰቦች ሚና አላቸው ብዬ አስባለሁ። አሁንም የምናየው አሁን ላለንበት ሁኔታ ዶክተር አብይ መሆናቸው እሳቸው መሆናቸው አቶ ሽፈራው ቢሆኑ ኖሮ አሁን የምናየው ነገር ይሆን ነበር ወይ ብለህ ብትጠይቀኝ ፕሮባብሊ ነው። አድማጮች እዚህ ላይ ነበር ውይይታችን የገታ ነው። የግለሰብ ማንነት ይልቁንም የአመራሩን ኃላፊነት መንበር የተረከበው ሰው ማንነት ለሆነውም ሆነ ለሚከተለው የአገርን አቅጣጫ የሚወስን ዕጣ እና በአሁኑ ወቅት በኢትዮጵያ እየተካሄደ ያለውን የለውጥ ሂደት ኢህአዴግን ለመምራት በነበረው የአባል ድርጅቶች የውስጥ ፉክክር የደቡብ ክልሉ ፕሬዚዳንት አቶ ሽፈራው ሽጉጤ ተመርጠው ቢሆን ኖሮ እያየን ያለነው እውን ይሆን ነበር ወይ? ዶክተር አንማው ያነሱትን ጥያቄ ጥያቄ ይመልሱና በተከታዩ ውይይት ደግሞ ወደ ቀደመው ጭብጣቸው ምንነት ለዚያ አስተያየታቸው ምንሻ ሆናቸው ምክንያት ይወስዱናል። ማንም ቢሆን የታሪክ አጋጣሚ ያንን ውጤት ይሰጠን ነበር ብሎ ማመን ሁሌ የሚቻል አይመስለኝም። እና እድል ያስፈልጋል። እነዚያን አይነት ሰዎች በዛ አጋጣሚ በዛ ሁኔታ መገኘት አለባቸው ብያምናለሁ። አሁን እና እርስዎ አሁን የያዙት አቋም እንደዚህ ነው፣ በዚህ አይነት ሄደን የትም አንደርስም። በቃ የተዘጋ በር ነው። እርስዎ ቅንነት ነው የምንፈልገው፣ ቅንነት ነው የምንፈልገው። ማለት ብዙ ሰው አሁን ይህንን በራሱ መንገድ ነው የሚረዳው። በነገራችን ላይ ይህ ምጸት ነው። እሳቸው በዛ መንገድ እየሄዱ ያንን ሁሉ አድርገው ዩ ሃቭ ኖ ቾይስ ሃቭ ኖ ቻንስ ተስፋ መቁረጥን ነው ያሳየው። ዶክተር አንማው እዚያ ተስፋ መቁረጦ በተንጸባረቀበት ድምፅ ታዲያ፣ ዛሬ ዛሬ ይልቁንም አሁን መለስ ብለን ስንመለከት ጎልቶ ሊሰማ የሚችል አንድ ጉዳይም ያነሳሉ። እኔ ትንቢት ተናጋሪ አይደለሁም፣ ነገር ግን እርስዎ በስፍራው በኃላፊነት እስከ ቆዩ ይላሉ፣ ዛሬ በሕይወት የሌሉትን የዚያን ጊዜውን ጠቅላይ ሚኒስትር መለስ ዜናዊን እርስዎ በስፍራው በኃላፊነቱ እስከ ቆዩ የሚቀጥሉትን ሀያ ዓመታት የድርጅቶን ዘላቂነት ያራዝማሉ፣ ሌላ ተፎካካሪ ድርጅት ሊመጣ ያለመቻሉ እስኪረጋገጥም አይተኙም ይላሉ። ጠንከር ያለ የፖለቲካ ትችት ነው የሰነዘሩት፣ አካሄዳቸውን አጥብቀው በተችበት አስተያየትና እስኪ ደግሞ ይህን ያሉበትን ድምፅ በመጠን ማና እንስማና፣ ወደ ውይይታችን እንመለስ። እዚህ ሀገር ሌላ መልቲ ፓርቲ ሲስተም ተቋቁሞ እንዳሉት እርስ ገበሬ ውስጥ ገብቶ ፋይዳ ያለው ለውጥ የሚያመጣ ፓርቲ አይኖርም መሰሉ እያሉ አይኖርም፣ ምክንያቱም እንዳይኖር ዩ ሜክ ሹር ኢት ዳዝንት ኤግዚስት ዩ ሃቭ ቢን ሰክሰስፉል ሶ ፋር ዩ ዊል ቢ ፎር ኔክስት ትዌንቲ ይርስ አይ ካን ሲ። እንግዲህ በዚህ መልኩ ነበራ፣ ይህን ወደፊት የሚመለከት የሚመስል አስተያየት የሰጡት አዎ። ከጊዜ ሁኔታዎች ጋር ማዛመድ ይጠይቃልና። ለመሆኑ በዚያን ሰዓት በዚያ ሁኔታ ውስጥ በተለይ ይህን እንዴት ሊሉ በቁ ስላ ይሄ ነገር አሁን የያዘውን ግምትና ህብረት የተሰጠው ዘጠና ሰባት በመከሰቱ ነው። ይሄ የተደረገው ዘጠና አራት ላይ ነው። የኮሜንት አፕሎድ የተደረገው በዚህ በቴክኖሎጂ የምንሸራሽረው ዘጠና ሰባት በመከሰቱ ነው። ያው ሚስካልኩሌትድ ሆኖ ዘጠና ሰባት ተከሰተ። በሳቸው ፈቃድ አይደለም። ከዛ በኋላ መሸነፋቸውን ሲያውቁ መልሰው አፈኑትና ማንነታቸውን አሳዩ። ከዛ በኋላ ያ ኮሜንት ፕሮፌሲ ሆነ ትንቢት ሆነ። ዘጠና ሰባት ባይከሰት ኖሮ ይቺ ኮሜንት ይህን ያክል ኢምፖርታንስ አይኖራትም። ከዘጠና አራት እስከ ዘጠና ሰባት ሰምተናት አናውቅም። የዘጠና ሰባት ምርጫ ተከስቶ ዩቲአርቤስ ተሸንፎ መልሶ በቁጥጥር ስር ሲያስገባው ስልጣኑን በዛ መንገድ ሰው እንዴ ያ ሰውዬ ያለው እውነት ነው እንዴ? ይሄ ሰውዬ ያለ የትም መድረስ አይቻልም ማለት ነው እንዴ የሚለው የመጣው በዘጠና ሰባት ምክንያት እኔ ራሴ ዘጠና ስምንት ላይ አራ ጊዜ ምናምን ተብሎ ነው ሰው የነገረኝ እና ያ ባይሆን ኖሮ ፕሪዲክሽንም አልለውም። እኔ በነገራችን ላይ የነበሩ ሙከራዎችን እንዴት አድርገው እንዳመከኗቸው ሲታይ ነገር ነው። በወቅቱ ፓርቲዎች ለመደራጀት ሲሞክሩ ምን እንዳደረጓቸው እሳቸው እኮ በአደባባይ ተቃዋሚዎች እግር እስከሚያወጡ እንጠብቃለን፣ እግር ሲያወጡ እግራቸውን እንቆርጣለን፣ እንዲህ ያሉበት ወቅት አለ እና ዛስዋት እንደገና ያው ተቃዋሚ የሚባለውም ይሄው እስከ አሁን ድረስ እንደተሽመደመደ የቀረው በዛ ምክንያት ነው። ምን እንደሚያደርጉ ማንን መንካት እንዳለባቸው፣ ማንን ማሰር እንዳለባቸው ያውቃሉ። ጠንከር ያለ ሰው ሲመጣ ሁሉም ይታወቃል። ይቺ ጥሬ ካደረች አትቆረጠንም እያዛለች ትገባለች። እንደዚህ ነው የሆነው እና አተርኑ በጣም ግልጽ ነበር። በዛ መንገድ አቶ መለስ በጣም ኢንቴሊጀንት ነው፣ ክለቨር ነው። ፖለቲካል ኦርጋናይዜሽንስ ጉልበት እንዳይኖራቸው ለማድረግ የት ቦታ ላይ ማቆም እንዳለበት ያውቅ ነበር። ያ ደግሞ ለማንም ግልጽ ነበር። ስለዚህ አይኖርም። በቃ ሀያ አመት ያልኩት ስልጣን ከያዘበት አይደለም ከዛ ከኮሜንቱ ከተሰጠበት ጊዜ ነው። መልካም እርሶ እስካሉ ድረስ የሚለው ንግግሮ ዞሮ ዞሮ ሁኔታውን ያገናኙት ከእርሳቸው በዚያ ስልጣን ላይ መቆየት ጋር ነው። አዎ አደጋ ላይ የሚጥላቸውን ነገር በደንብ የሚያውቁ ሰው ነበሩ። የትኛውን ቁልፍ የትኛውን ባተን መንካት እንዳለባቸው ያውቁ ነበር በአይነኝ ዛስ ዋት ዴት ን ወዝ ቨሪ ስክስፉል። መልካም ዶክተር አንማው እስኪ ደግሞ በንግግሮ ከተንጸባረቁ አንዳንድ ጭብጦች ጋር ለማዛመድ ቀደም ሲል በውይይታችን ከጠቃቀሷቸው አንዳንድ ነጥቦችን እናነሳሳ። አስራ ሰባት ቀናት የዘለቀው በየቀኑም አንዳንድ መጽሐፍ እየተነበበ ከእናንተ ከከፍተኛ ትምህርት መምህራን ጋራ የነበራቸው ቆይታ ጊዜው የቆየ ቢሆንም፣ ለመሆኑ የመጽሐፍቱን ይዘት ያስታውሱ ይሆን? ምንስ አላማ እንደነበራቸው በየሴክተሩ ለምሳሌ አንዱ መጽሐፍ የእርሻ ዘርፍ ሊሆን ይችላል፣ አንደኛው ፖለቲካ፣ አንደኛው ኢኮኖሚ፣ አንደኛው እንዲህ እየተባለ እንዲያውም አሁን እኮ እነዛ መጽሐፎች ተሰብስበው በአንድ ትልቅ ቮሊዩም ልክ እንደ ሌኒን እንደ ምናምን የምናውቃቸው ትላልቅ ቮሊሞች የሉም። መለስ ዜናዊ ተብሎ በሀርድ ኮፒ ታትሟል። አሁን በቅርቡ በጥራዝ ወጥተዋል። አዎ፣ ያን ጊዜም ምንድን ነው በህዝቡ መሀል ያለው እንዲህ አይነት ነገር ማድረስ የሚችል እንዲህ አይነት ነገር በቶሎ ጽፎ አፍልቆ ሊያደርስ የሚችል በአካባቢው ሌላ ሰው ያለ አይመስለን። አሁንም እኮ ከህልፈታቸውም በኋላ የእሳቸው ራእይ ነው የሚባል አይደል እንዴ? ሁሉም ነገር በእሳቸው ዙሪያ ነው ስለዚህ ይሄንንም እንደዛ አድርገው የሚያቀርቡት፣ አንድ ነገር ሲከሰት ለምሳሌ ቦናፓርቲዝም ወይም ምናምን አንድ አይነት በቃ አምጥተው ያንን ሚኒስትሮቹን ሰብስበው ስብሰባ እንደዚህ ያለ ንቃት የሚሰጡ የሚቀርጹ እሳቸው ናቸው። ስለዚህ እነዛም ጥራዞች የእሳቸው ናቸው። እውነትም ደግሞ እንደተባለው አሁን በቅርቡ ሲታተም በእሳቸው ስም የታተመ ዶክተር አንማው አስራ ስድስት ዓመታት ወደ ኋላ የሚመልሰን አጋጣሚ። በእርግጥም ኢትዮጵያ በተለየ ሁኔታ ውስጥ ታልፍበት የነበረ የቀድሞ ጠቅላይ ሚኒስትር ያራመዱበት ሁኔታ ነው የቀጠለው። እሶ በዛ መድረክ ላይ የተናገሩትን ዛሬ በተለየ አጋጣሚና ሁኔታ ውስጥ ሆነን ሲያስታውሱት፣ ያን ሀሳብ ያቀረቡበትን ሁኔታ ሲመለከቱ፣ ያ ዘመን፣ ያ ጊዜ የተለየ አቅጣጫ ይዘው እዚህ የመጣው ነገር በእርግጥም ምዕራፍ የሚቀየርበት ይመስሎታል ዛሬ ላይ ሆነው ሲያዩት። አሉላ ከዶክተር አንማው ጋር ያደረገው ውይይት አላለቀም። በሌላ ዝግጅት ይመለስበታል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዓለም እየጠበበችና በበለጠ እየተወሳሰበች ሄዳለች። በዩናይትድ ስቴትስና በአጋሮቿ እንዲሁም በተባባሪዎቿ ሀገሮች ላይ የምደቅነው የጸጥታና የውጭ ፖሊሲ ተግዳሮትም እየበዛ ሄዷል። የዩናይትድ ስቴትስ የጸጥታ እርዳታ መርሃ ግብር እንዲህ አይነቶቹን ተግዳሮቶች ለመቋቋም ወሳኝ የውጭ ፖሊሲ መሳሪያ ነው። የረጅም ጊዜ ግንኙነት እንዲኖር ይጥራል። ክልላዊ ጸጥታንና ከዩናይትድ ስቴትስ ኃይሎች ጋር በኮምፒውተር የሚያደርጉትን ግንኙነት ያጠናክራል። የወዳጅና የአጋር አገሮች ወታደራዊ ኃይሎችን ሙያዊነት ያዳብራል። ከእንዲህ አይነት ፕሮግራሞች አንዱ ኢሜት በሚል አጽሮት የሚታወቀው ዓለም አቀፍ የወታደራዊና የማሰልጠኛ ፕሮግራም የተባለው ነው። ፕሮግራሙ በዩናይትድ ስቴትስ መከላከያ ሚኒስቴር የተመደበ ሲሆን የሚያንቀሳቅሰው የፖለቲካ ወታደራዊ ጉዳይ ጽሕፈት ቤት ነው። የውጭ ሀገራት ወታደራዊ ቡድኖች እንዲገኙ ወጪ ያቀርባል። በዩናይትድ ስቴትስ ዙሪያ የመከላከያ ሚኒስቴር የከፍተኛ ትምህርት ተቋማት ለሚያቀርበው የዩናይትድ ስቴትስ ወታደራዊ የሙያ የትምህርትና የስልጠና ኮርሶች ሲቪል ሰራተኞችን ይመርጣል። ኢመት የሚሰጠው ሥልጠና እንደ ባህላዊ ልውውጥ ፕሮግራምም ያገለግላል። ሰልጣኞቹን ወታደራዊ ኃይሉን በሲቪል ቁጥጥር ስር መሆኑን የስልጣን አካለልና የምክር ቤት ቁጥጥርን እንዲረዱ በማድረግ የመናገርና የመጻፍ ነጻነትን ለሰብዓዊ መብትና ለዓለም አቀፍ ሕግ ያለው ቁርጠኛነትን ያስተምራል። ኢመት በመጨረሻም በዩናይትድ ስቴትስ ወታደራዊ መኮንኖችና በአጋር ወታደራዊ ኃይሎች መካከል ጠቃሚ የሆነ ሙያዊና የግል ግንኙነት እንዲዳብር ይጥራል። ከነዚህ ብዙዎቹ በሀገሮቻቸው ወታደራዊ ኃይሎችና በመንግስታት የአመራር ቦታዎችን የሚይዙ ናቸው። ዓለም አቀፍ የወታደራዊና የማሰልጠኛ ፕሮግራም ኢመት የዩናይትድ ስቴትስና የአጋሮቿ ሀገሮች ጸጥታን ጉልህ በሆነ መንገድ አጠናክሯል። በስልጠና ተግባር በተሳተፉት ሰዎች መካከል ለአስርተ ዓመታት የዘለቀ ወዳጅነት እንዲኖራቸው አድርጓል አነስተኛ ሆኖ ከጊዜ ጋር በዓለም ጸጥታ ላይ ትልቅ ስኬት ሊያስገኝ እንደሚችል የሚያሳይ ጥሩ ምሳሌ ነው በማለት የዕለቱ ርስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የምሽቱ ዝግጅታችን በዚሁ ያበቃል። በደህና አደሩ። የትግርኛ ስርጭት ይቀጥላል። Gidi <laughs> gidi